Patriots of America. Be ዓለማችን በከፍተኛ ፍጥነት የሚለዋወጥ የቴክኖሎጂ ዘመን ላይ ትገኛለች። ይሁንና በዚህ ዘርፈ ብዙ የቴክኖሎጂ ሙያ ላይ የተሰማሩ ሴቶች ቁጥር አሁንም አናሳ ነው። የዛሬዋ እንግዳችን እሴተ ስዩም በዓለማችን ግዙፍ ከሚባሉት የቴክኖሎጂ ኩባንያዎች መካከል ማይክሮሶፍት ካምፓኒ ውስጥ በአመራርነት ታገለግላለች። ከስመኝሽ የቆየ ጋር አጭር ቆይታ ነበራት፤ እንደሚከተል ይቀርባል። እሴተ ስዩም ተወልዳ ያደገችው አዲስ አበባ ነው። የመጀመሪያና ሁለተኛ ደረጃ ትምህርቷን በካቴድራል እና በናዝሬት የሴቶች ትምህርት ቤት ተምራ አስረኛ ክፍል ስትደርስ ከቤተሰቦቿ ጋር ወደ አሜሪካ ያቀናችው ሴተ የሁለተኛ ደረጃ ትምህርቷን ቨርጂኒያ በሚገኘው ቲሲ ዊሊያምስ ትምህርት ቤት ጨረሰች። በቴክኖሎጂ ሙያ የመሰማራት ህልም ጨርሶ ያልነበራትና በአባቷ ገፋፊነት ህግ ለማጥናት ታስሮ የነበረችው ሴተ ለኮሌጅ ኬንታኪ ስቴት ከሄደች በኋላ ያለው የትምህርት ሕይወቷ ግን መደበኛ ሂደቱን የተከተል አልነበረም ትላለች ነገሮች ተለዋወጠ ሴሜድ ነው የጀመርኩት ካሌጅ ካሌጅ ስጀምርም እርግጠኛ አልነበርኩኝም ማለት ራሴን ለማግኘት ሲል መንገድ ላይ ነበርኩኝ ማለት ይቻላል ከዛ ደግሞ እንደገና ከከንታኪ ወደ አትላንታ ሄጄ ጆርጂያ ስቴት ስጀምር ሆቴል ሬስቶራንት ኦን የሚያደርጉ ከምፕኒ ስራ አገኘሁኝ እና እነሱ ምን አሉኝ በእኛ ፊልድ ከተመረች እኛ እንከፍለልሻለን ትምህርት ቤት ሲሉ The, what a business administration that was. Queen, Myles now because I'm gonna mess project. I'm, I like, hey, I'm to the I'm in I'm less like, Yeah, I see help desk Myles መልኩ ከቴክኖሎጂ ጋር የተዋወቀችው ሴት የተማረችውንና ልምድ ያካበተችበትን የቢዝነስ አናሊሲስ ትምህርት ከቴክኖሎጂ ጋር አጣምራ ራሷን ለማዘጋጀት ጊዜ አልፈጀባትም። በቴክኖሎጂው ዙሪያ ያሉ አጫጭር ትምህርቶችን በመማርና ለአመታት ከተለያዩ የዳታ መረጃ አሰባሳቢ ወይም ዳታ አናሊቲክስ ካምፓኒዎች ጋር ስትሰራ ቆይታ የዛሬ ሶስት አመት በግዙፉ የቴክኖሎጂ ካምፓኒ ማይክሮሶፍት ውስጥ ተወዳድራ በሲኒየር ከስትመር ሰክሰስ ማናጀርነት ወይም የስኬታማ ደንበኝነት ከፍተኛ ኃላፊ ሆና ተቀጠረች። ይሄንን ስራ ለመስራት ብዙ ስለ አይቲ ፊልድ ትናንሽ ነገሮች ማወቅ ነው የሚጠበቅብሽ። አሁን እኔ የምሰራበት ፕላትፎርም የኦፊስ ትሪ ስክስቲ ፋይቭ ፕላትፎርም ይባላል። ብዙ ሰው ፋሚሊያር ነው ማለት አውትሎክ ኢሜል አለበት፣ ሼር ፖይንት አለበት ማሳየት መቻል እሱ ላይ ነው እና ብዙ በልምድ ነው። በአለማችን ላይ በቴክኖሎጂ ላይ በዛ ሙያ የሚሰማሩ ሴቶች ቁጥር አናሳ ነው። እንዴት ነው ራሱን ቴክኖሎጂ ውስጥ ስታገኙ ምኑ ነው የሳበሽ? ሴቶች በጣም ማይኖሪቲ ነ ከሱም የበለጠ ደግሞ ከለር ሴቶች በጣም ማይኖሪቲ ነ የምናገኘው ራሴን የማገኘው ብዙ ጊዜ ወንዶች ነው ቲም ውስጥ ነው ኢቨን ከስተመር ጋር ስንሄድ የምናገኘው ሞር ወንዶች እና ብዙ ማይኖሪቲ ያልሆኑ ያንገር ውመን የአይቲ ሌላ መልክ እንዳለ እና በሱ ስፔስ ደግሞ ሴቶች ኤክሰል እንደምናደርግ ዲስአድቫንቴጃችንን ለአድቫንቴጃችን መጠቀም አለብን ብዬ አስባለሁ። ማለት አንድ ሩም ውስጥ ወኪን ሳረግ አስራ ስድስት ነው ማይኖሪቲ መሆናችን እሴት መሆኔን ሁሉንም እኔ ለአድቫንቴጅ ነው የምጠቀምበት። እሴተ በቴክኖሎጂ ሙያ ተቀጥሮ ከመስራት ባለፈ ከጓደኛዋ ጋር በመሆን በኢንፎርሜሽን ቴክኖሎጂ ላይ ድልድይ ሆኖ ለሌሎች እገዛ የሚሰጥ ብሪጅ አይቲ ሰፖርት ሰርቪስ የተባለ የዳታቤስ ትምህርት ቤት አቋቁመው ላለፉት አምስት ዓመታት ከመቶ ሀምሳ ተማሪዎች በላይ አስተምረዋል። ከእነዚህም ውስጥ ሰላሳ ሰባት የሚሆኑት በተለያዩ የቴክኖሎጂ ካምፓኒዎች ተቀጥረው ስኬታማ ሆነዋል ትላለች ሴተ። በዴደቤት ማስተማር ብቻ ሳይሆን፣ እኔ ደግሞ የቢዝነሱን ሳይት ኦልሶ ኢንተርቪው ማድረግ ፕሬፔር ማድረግ ለልጅ ወጣ አስተምራቸው ነበረ። ናይንቲ ናይን ፐርሰንቱ አይቲ ኤክስፒሪንስ የላቸውም። ስለዚህ ይሄንን ቡትካምፕ ክላስ ተምረው ኢንተርቪው አድርገው ስራ ለመግባት በአይቲ ፊልድ ውስጥ እናዘጋጫል። አይነት ልጆች የሚያስተማራቸዋቸው ማለት በምን መስፈርት ነው የምትቀበሏቸው? ብዙ ተማሪዎች ከኢትዮጵያ ጨርሰው በአካውንቲንግ፣ በማርኬቲንግ፣ በኮንስትራክሽን የተለያየ የሚመጡ አሉ። እዚህም ሀገር በሌላ ሙያ ላይ ተሰማርተው ዊሀደ ላ ፒፕል ፎር ኤግዛምፕል ላይክ ነርሶች የነበሩ አወሩ በጣም ስለሚከብዳቸው ናው ክሪየር መለወጥ የሚፈልጉ ሰው ምንም የባክግራውንድ ሪኳርመንት አልነበረንም። በቴክኖሎጂ ሙያዋ ውጤታማ የሆነችው ሴተ በበጎ ስራዎችም ትሳተፋለች። በተለይ አሁን በኮሮና ቫይረስና በኢኮኖሚ መዳከም ምክንያት አሜሪካ ውስጥ ስራቸውን ያጡ ኢትዮጵያውያንን ለመደገፍ ከሁለት ጓደኞቿ ጋር በሰላሳ ቀን ውስጥ ከአስራ ሁለት ሺህ ዶላር በላይ አሰባስበው ለመቶ አንድ ኢትዮጵያውያን ቤተሰቦች ድጋፍ አድርገዋል። መቶ አንድ ቤተሰቦች መብራት፣ ውሃ፣ ኢንሹራንስ፣ ስልክ ቢሎች ወይንም ደግሞ አንዳንዶችም ደግሞ በግሮሰሪ ከዛም ውጪ ደግሞ አንዳንድ ታሪኮች ያጋጠመን ስላለ በካሽ መቶ ሀምሳ ብር ማክሲመም በአንድ ፋሚሊ በማድረግ እንደዛ አረተን ጎላችን ላይ ለመድረስ ችለናል። የሀያ አመትና የስምንት አመት ወንዶች ልጆች እናት የሆነችው ሴተ የስኬቷ ምስጢር በራስ መተማመኔ ነው ትላለች። በተለይ ወጣቶች በትልልቅ ቦታዎች ላይ ተሰሚነት እንዲኖራቸው እራሳቸውን በአግባቡ መግለጽ መቻል አለባቸው ስትልም ልምዷን ታካፍላለች። ምንም እዚህ አገር ስትመጣ በጣም ሻይ ነበርኩኝ፣ ግን ከጊዜ በኋላ በስራ አለም ላይ ታየው ሴት ሆነሽ እስፔሻሊ ድምፅሽን ከፍ ካላለች እንደማትሰሚ አየሁት እና በራስ ካንፊደንስ ካለሽ ደግሞ ሌላ ሰው ሞር ሪስፔክት እንደ ጊዜ የምነግራቸው ኢቨንን ኢንተርፌስ የሚመጡትን ልጆች የነበሩትን ምንድን ነው ከትምህርት ሁሉ እዚህ ሀገር ሰክሰስፉል የሚያደርገን ነገር ኮሚኒኬሽን ስኪል ነው። ሰዎች መጀመሪያ የሚያዩት አንቺ እንዴት ራስሽን ፕሬዘንት እንደምታደርጊ ነው። ከዛ በኋላ ነው የምትሰጭውን ኢንፎርሜሽን የሚሰሙሽ። በቴክኖሎጂ ላይ ማንም ሰው ጥርጥር ከነበረው ከዚህ ከኮሮና በኋላ ጥቅሙ ጎልቶ ወጥቷል የምትለው ሴተ በመጪው ጊዜ እጅግ በጣም ዘርፈ ብዙና ሰፊ የስራ እድሎች ባሉት የቴክኖሎጂ ሙያ ላይ መሰማራት የሚፈልጉ ወጣቶች በሚያገኙት አጋጣሚ ራሳቸውን እያስተማሩና ከሌሎች የሙያ ዘርፎች ጋር እያዋሃዱ ስኬታማ መሆን ይችላሉ ስትል ትመክራለች። ለአሜሪካ ድምፅ ሬዲዮ ስመኝሽ የቆየ ከፌርፋክስ ቨርጂንያ።